በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ ከመቶ በላይ ሰላማዊ ሰዎች በታጣቂዎች መገደላቸውን ነዋሪዎች እየተናገሩ ነው። የቤንሻንጉል ጉምዝ ክልላዊ መንግስትም ጥቃቱ በሲቪሎች ላይ መፈጸሙን አረጋግጧል። አስቴር ምስጋናው ዝርዝሩን ታስደምጠናለች። በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ በሰላማዊ ሰዎች ላይ ጥቃት የተከፈተው ባለፈው ሌሊት አስር ሰዓት ገደማ እንደሆነ ስሙ እንዲጠቀስ ያልፈለገና ከጥቃቱ ሩጦ እንዳመለጠ የሚናገረው የበኩጂ ቀበሌ ነዋሪ ተናግሯል። ጥቃቱ የተጀመረ ከሌሊቱ አስር ሰዓት የተጀመረ ነው። መጀመሪያ ሲደው በቶክ ሰማንካ የመተነሱና ቤት ቃጠኑ ጋር ነው የተጀመረ። ሰው ተኝተ ያለ ሰዎች ላ ቤቱ ዘብቶ ቤቱ ማካጠል እዛም በኋላ ሰዎች አንዳንዱ ሲወጣ ደግሞ በያዙ መሳሪያ በያዙ ካራ አርበ እዛው ሰው በረንዳ ላይ ያለ ከአርዶ እየጣሉ በመሳሪያ የሚያገኙትን እያ- ያሉ እየተኮሱ ማለት ነው። እዛ ባሉበት ሰዓት አንድ ወደ አምሳ ቆርቆሮኛ ና ወደ መቶ አምሳ ሚሰው ምዛል አቦተራሱ ሚሰው ነ እንደዛ እያደረጉ በቃ እኛ መልተናል እና ቤተሰቦቻችን እዛ በቃ ሙቷልቷል። እኛ አሁን በግድ ያተን በቃ በበረንዳ ሽሮ ድር ነው እስከ ሁለት እንደርስ ብለን ሁሉ መንገድ እነሱ ጉንዝ ብቻ ስለሆነ ሁሉ እነሱ ማህበረሰብ ቤተሰቦች ይሄት ነው ያሉት። በጉጂ አቦቶች አቦቶች ሁሉ ብራዘሮች እዛ ናቸው። እኔ ጥላንኮ ነበር። ከጥላንኮ ደግሞ እዛ ጌት እዛ ሲሆን በሌላ መንገድ አለበት ቦታ ማለት ነው። አሁን ቤተሰቦች ያሉበትን ሁኔታ ታውቃለህ። ለእነሱ የሚደርስ ወገን እኮ ነው ያጣ። እነሱ እያለቁ እኛ ደርሳችን እኛ ወጣት። እነሱ እያለቁ ነው። ጥቃቱን የፈጸሙት የክልሉ ልዩ ኃይል የደንብ ልብስ የለበሱ መሆናቸውንም እማኙ አመልክቷል። አዎ ጥቁር ናቸው እንጂ መሆናቸው ጥቁር ናቸው ግን በቃ ዳይሬክት ማለት ማንን ነው እየገደሉ ቀይ በቃ ቀይ በኤርትራ ቀይ የተባለ አማራ ነስ በቃ ኦሮሞ ነው ሽራፋ ነው አገው ነው ሙስሊሞች አይሉ ተጻፋ ነው ቀይ የተባለ ያገኙትን ነው አሁን ታዲያ የጸጥታ አካል ወደ አካባቢው አልገባም ያው ምንም የገባ ለም ህዝቡም የተባረረ ስለሆነ ማን ይገባላቸል እነሱ እያለቁ ነው ማንን እንዲገባ ነው እንግዲህ ሁሉ መብት ያውሲ ነው መቼም እያለቁ ነው ማን ይገባላቸዋል ሌላው አስተያየት ሰጪ ሰኢድ አህመድ ይባላል። ወደ በቁጂ ቀበሌ ሰሊጥ ለመግዛት ከመተከል እንደሚመላለስ ይናገራል። ሌሊቱ የሆነውን እንደሚከተለው ይገልጻል። ልክ ስምንት ሰዓት አካባቢ ላይ የሆነ መኪና ድምፅ ሰማን። የመኪና ድምፅ ሰምቶቻለ፣ መኪናውም ከተማው አልገባም። መንግስት እንደሆነ እያልን ዝምስ፣ ልክ አስራ አንድ ሰዓት ላይ መጥቶ ያልተባለ ነገር ወረሩ እንዳለ። አስራ አንድ ሰዓት ማለት አስራ አንድ ሰዓት ተንጋቱ ላይ ማለት ንጋቱ አጠባበ ላይ ልክ እንትን

እዚህ ድረስ አሁንም የተወሰኑ መከላከያዎች አራት ሰዓት አካባቢ ላይ ደርሰውልን ነበረ እና ያስ ሊችሏቸው አልቻሉም። መከላከያዎች ሁለት ተመተዋል አሉ ሁለት ተመተዋል። እዛው እያየ ናቸው። እንደ መጀመሪያው አስተያየት ሰጪ ሰይድም የክልሉ ኮማንድ ፖስት እጅ አለበት የሚል ጥርጣሬ እንዳለው ይናገራል። ከሰሞኑ የጉምዝ ተወላጆች በኮማንድ ፖስቱ ይሰበሰቡ እንደነበርና የሌሎች ብሔሮች ነዋሪዎች በስብሰባው ላይ እንዲካፈሉ አለመፍቀዳቸውን አመልክቷል። ስራይ ብሎ ያደራጃቸው ኮማንድ ፖስቱ ነው እዚህ የተመላለሰ ስብሰባ ብቻቸውን ቀይ የማይደበለቅበት የማይመለከታት ስብሰባ እያለ ሁለት ከአንድ ሁለት ሶስት እያካሄደ ነበረ። እኛ አልገባንም። የሚገርምሽ ነገር እኛ የማራገጥ ባህር የያዘ ነው እያለን በጣም ተሸውደናል እና ልክ ስምንት ሰዓት ላይ ደግሞ በዚህ ከኛ ሳይደርሱ የሆነች ከተማ አለች። እሷን አልፎ ሲሄዱ ያያቸው ሰው አለ የተጫነውን እንትን የሆነ የፖሊስ ልብስ የታጠቁና የፖሊስ መኪና ናት ያለፈችው። እኛ ሰፈር አልገባችም። ፖሊስ ጣቢያ ቦታ ያለ ነው እኛ ሰፈር ጋር። እዛ ደርሷቸው የተመለሱ እንደዋል። ልክ እነሱ እንዳበሯቸው አገሬው ጉም ተነስቶ እንዳለ በጨበጣም ብዙ ታርደዋል። ሁለተኛ ደግሞ እንዳልሆነ ሆኗል። ነርሻችን ሰባ ሰባ እንዴ በሁለት ሰዓት ውስጥ ሰባ ሰው እና ሰማንያ ሰው መገደል ማለት ምን አይነት የታጠቀ ኃይል ታግዟቸዋል እንጂ አገሬው ጉምዝም ጭምር ነው። ግን ታግዘዋል። ሌሊት ምሳ ላይ መጡ። የተደፈው የፖሊስ መኪና ነው ያመጣቸው። ትጥቅም ጨምረውላቸዋል። ሁለተኛ ደግሞ የታጠቁትም እነዚያው እዛው ተራክፎ ነው የተመለሱ። አሁን እ የሆነች ከተማ አለ እሷን አልፎ ነው እኛ ዘንድ የሚመጡት፣ እና ተሌሊቱ ስምንት ሰዓት ላይ ሲያልፉ አይተዋቸዋል። እነዛ ፖሊስ እንዳለ ተጠቅጥቆ ነው ተጭኖ የወረደ ፖሊሶቹ። አሁን በጥቃቱ እጃች አለበት እያልከኝ ነው አለ። መቶ በመቶ ፖሊሱ ቀርቶ ኮማንድ ፖስቱ ራሱ የነበረው እሱ አለበት። መቶ በመቶ ጨዋ ሰው መስሎ እያራገፈ አጎቱ ቤት እና ወንድሙ ቤት አባቱ ቤት እያራገፈ እያየ ነው በይፋ መሳሪያ ፍሬ ጨዋ ሰው መስሎ ይሄ ምን ይመስል ይሄ መንግስት አካል አለበት የመንግስት አካል ፖሊሶቹም አሉ። ተራክፈዋል ያዝ ታሰር አላመሱ ሌሊት ሲሄዱ ያዩቸው ሰው ማ ነው? ስምንት ሰዓት ላይ እዛ ፖሊስ ጣቢያው ላይ ተራክፈው ሲመለሱ መኪና ባሪዋ ነው የተመለሱ። ወደ ወረዳ ስትመለስ ትመለስ ማ ነው? እነዚ አብረ ተደምረው አገሬው ጋር ነው የተነሱ። ሀገሬዎች ማ እናውቃቸዋለን። በይፋ የሚያየ ናቸው ነው፣ ግን ፖሊስ ልብስ የለበሱ በመኪና ተጭነ ተደፍተዋል። ሌሊት ጥቃቱን የፈጸሙት በጋራ ነው እያልከኝ ነው? በጋራ ነው። እነዚህኞቹ አይዟቸው ተብለዋል። ትናንትና እንደዚህ የመጡ ስብሰባ ሲያካሂዱ ቀይ የማይመለከ ስብሰባ ነው ይተባል። ተባረናል ከአንድ ሁለት ይሄ ማ ነው የመንግስት አካል የሆነ ቀይ ሰው ሲደበለቃቸው እስኪ በትንሽ ጠዋት ገለል ትልልሀለች እየተባለ እኛም እኮ አልነቃንም እንጂ እንደዚህ ማን ሆነም ነበረ የሚገርመሽ ነገር ጥቃቱ የተፈጸመው ስለታማ በሆኑ መሳሪያዎች ነው ወይስ በጦር መሳሪያ ጨምር ነው ስለታማ ላይ አሁን እንግዲህ ሬሳውን ካነሳ ነው ላይ ስናይ ስለታማ ሴቶች ላይ ና ህጻናት ላይ ያሳረፈው እንደው እንጂ ጎርማታ ወጣት ና እንትን ላይ ምንም በስለታማ ያው ትንሽ እንትን ስላላቸው በመሳሪያ ነው የጨረሱ ሴት የተባለች ግን በእንትን ነው ያው በካራ በምናም በስለታ ነገር አንተ አሁን አይተሃል በቦታው እና ምን ያህል ሰው የሞተ ሰው አንስታል? አንስቻለው እያልከኝ ነው። የሚገርምሽ ነገር እኔ ቅድም እንዳለውኝ እዛው ላይ ቦታው ላይ ያለውኝ ሳለ ስልሳ ሰው ቆጥር ያለኝ አሁን ግን አሁን ከኋላ ደግሞ የተከተሉ ልጆች ሰማኒያ ሰው አደረስ ሆኑ እኮ የሚገርም ነገር እያሉ አሁን ነገሩ የሚገርምሽ ነገር እንጂ ኔን ራሱ ከሚገርምሽ ነገር እንዴት እንደወጣኝ ብነግርሽ መሬት ላይ በር ላይ ተኝቼ ሞተር ነበረኝ በሩ ላይ እንደዚህ ቤት አላስገባሁትም በሩ ላይ እንደቆመ ክብሪት እንደዚህ ጥሮ ሊያቃጥለው ሲል

አሁን አካባቢው በምን ሁኔታ ነው ያለን? አካባቢው ኔ አሁን አሁን ላይ ያለውን ያው በስልክ ጠይቄ ነገር ስለሆንኩ እንጂ ወጥቻለሁኝ፣ ግን መከላከያ ብቻ ነው አሉ። አሁን እዛ ያለ ሁለቱ አስተያየት ሰጪዎች የተገደለውን ሰላማዊ ሰው ቁጥር በአማካኝ መቶ ያደረሱት ሲሆን የቤኒሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ መለስ በየነም የሟቾች ቁጥር ከፍተኛ መሆኑን ተናግረዋል። ወደ ዛሬ ንጋት አስራ ሁለት ሰዓት ተኩል አካባቢ ነው ንጹሃን ዜጎች ላይ ፀረ ሰላም ሀይሎቹ ገብተው እርምጃ የወሰዱት የሚል ነገር ነው የጉዳት መጠኑ አንቺም እንዳልሽው ከፍተኛ እንደሆነ እዛ አካባቢ ላይ መረጃዎች ይደርሱናል። በቁጥር ምን ያህል ነው የሚለው ነገር ግን ያጣራን ነው በቀጣይ ያጣርተን መረጃውን እንሰጣለን። የተፈጸመው ድርጊት ግን ዘግናኝና መሆን የሌለበት በየትኛውም ድርጊት ላይ መሆን መፈጸም ያልነበረበት ተግባር መሆኑን በእጅጉ በጣም የሚያሳዝን ነገር ነው። እንግዲህ መተከል ዞን ላይ የሚፈጠሩ ችግሮችን በየጊዜው ለመፍታት ሰፊ ጥረት እየተደረገ ነው። የትናንትናው ደግሞ በሚያሳፍር ሁኔታ ቀበሌው ላይ ገብተው ምንም አያውቁት ንጹሃን ዜጎች ላይ የተፈጸመው ድርጊት በእጅጉ የሚወገዝ እና ቀጣይም ቢሆን ችግሩ እንደተፈጠረ የሚደት ላይ የጸጥታ አካላትም መከላከያን ጨምሮ ፌዴራል ፖሊስም የክልሉ ጸጥታ አካላትም እዛ ደርሰው በርካቶች ላይም እርምጃ እየወሰዱ ነው ያሉ አሁንም ቢሆን እነዚህን አጥሾችን ላይ እርምጃ አጠናክረው እየቀጠሉ ያሉበት ሁኔታ አለ። ተጨማሪ ሀይልም በቦታው ተንቀሳቅሰው መረጃዎችን እየወሰደ ነው ያለው እና በቀጣይም ያው ክልሉ መንግስት አሁን የጀመረውን የህግ ማስከበር ተግባር አጠናክሮ ነው የሚቀጥለው። በጣም ዘግናኝ እንደሆነ እኛም አዝነናል በድርጊቱ። ያነጋገርኳቸው የዓይን እማኞች የዓይን እማኞች እንደተናገሩት ጥቃቱን የፈጸሙት የልዩ ኃይል መለያ የለበሱ ታጣቂዎች ናቸው ይላሉ። ሌላ አስተያየት ሰጪ ደግሞ የጉምዝ ፖሊሶችም ጭምር አሉበት። ከሌሊቱ ስምንት ሰዓት ጀምሮ ሲመላለስ የነበረው ፖሊስ የጫነ የፖሊስ መኪና ነው። የክልሉ አመራሮች እጅ አለበት ይላሉ። ባለኝ መረጃ እዛ አካባቢ ላይ የተመደበ ጸረ ሽምቅም የለም። የክልሉ ጸረ ሽምቅ እዛ አካባቢ ላይ የለም። ምናልባት እነዚህ አሁን ሽፍቶቹ ራሱ በተለያየ መንገድ ይሄን የሚሊተሪን ለብሶ እነሱን መስሎ ጥቃት ለመፈጸም በተለያዩ ቀበሌዎች ላይም በተለያዩ ወረዳዎች ላይም ያየነው ስለሆነ ይሄን ሸውዶ እዛ አካባቢ ጸጥታ ኃይል መስሎ ሊገቡ ይችላሉ። ከዚህ በፊትም በተለያየ መንገድ እጅ ከፍንጅ ይዘን ያረጋገጥንበት ሁኔታ ስላለ በተለያዩ ውጊያዎች ላይ በተለያዩ እንትኖች ላይ ያው ቲፒንፍም እኮ ይሄን ልብስ አሳትመ ሲሰጣቸው እንደነበረ ይታ ያስታውቃል። ቀደም ሲል ይህን ለብሶ ሸውዶ እየገቡ እንደሆነ ማህበረሰቡ ጥንቃቄ እንዲያደረግም በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ነገር ግን ቅድም እንዳልሽው በአመራሩ ቅንብር አመራሩ ይህን ችግር እየፈጠረ ከሆነ ለህዝብ የሚሸወር ነገር የለም። ነገ የህዝብ መድረኮችን ስናስኬት በተጨባጭ እነዚህ እነዚህ አካላት እጃቸዋለ የሚለው ነገር ሁሉ መንግስት አረጋግተው ህግን ከማስከበር ወደ ኋላ የሚሉበት ምክንያት ይኖራል ብያለሁ። የሌሊቱን ጥቃት የፈጸሙት ጠቅላይ ሚኒስትር አብይ አህመድ ትናንትናውኑ መተከል ዞን ውስጥ ተገኝተው ከነዋሪዎቹ ጋር ውይይት ካደረጉ በኋላ ሲሆን በውይይቱ ላይ የነበሩት የቤኒሻንጉል ጉምዝ ክልል ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ ህግ በማስከበሩ ስራ ውስጥ ከፌዴራል እስከ ክልል ድረስ ያለው አመራር መሳተፍ እንዳለበት አሳስበው ነበር። ይህ ስራ በትልቅ ኃላፊነት መመራት እንዳለበት የሚል ስራ ነው። እየተቀምጦ እንደዛ መደረግ አለበት። እንደዚህ ሲባል ከላይ ጀምሮ ከፌዴራል ጀምሮ እስከ ክልል ከክልልም አልፎ እስከ ቀበሌ ድረስ ይህ ስራን ሁሉም በኃላፊነት መመራት እንዳለበት እንደ አንድ ዳይሬክሽን ነው ነው ያለበት። በትላንትናው የሌሊቱ ጥቃት የደረሰው የሞት አደጋ ትክክለኛ ቁጥር ተጠርቶ እንደሚገለጽ የክልሉ መንግስት ቃል አቀባይ አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር።